እንደምናመሻችሁ የጋቢና ቪዮ አድማጮች፣ የዛሬ ሰኞ መስከረም 26 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። በሰሜን ዥዋ ዞን ኤፍራታና ግድም ወረዳ አጣያ አካባቢና በኦሮሞ ብሔረሰብ ዞን አጎራባሽ ቀበሌዎች ተፈጥሮ የነበረው ውጥረት እየተረጋጋ መጥተዋል ተባለ። እስከ አሁን በነበረው ግጭት ወደ አምስት የሚሆኑ የሰዎች ተስቷል። ለጊዜው የመቁሰል አደጋም አለ። ምን ያህል ይሆናል የሚለው ያለ ቀለት መረጃ ሲደርሰን ይፋ እናደረጋለን። የተወሰነ ችግር ተፈጥሯል። ችግሩ ወደ አልሆነ አቅጣጫ እንዳይሄድና የባሰ ጉዳት እንዳይፈጠር የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ አባዲራ የኛ አመራሮችን በጋራ አቀናጅተን ማህበረሰቡን አዌርነስ የመፍጠርና የመመለስ ስራዎች ናቸው ሲሰሩ የቆዩት። አሁንም ይሄንኑ አጠናክረን የቀጠልንበት ሁኔታ ያሉ ቀደም ሲል የሰማችሁት የሰሜን ሸዋ ዞን አስተዳደር አስተዳዳሪ አቶ ተፈራ ወንድማገኝ ሲሆን ተከትሎ ደግሞ የሰማችሁት የኦሮሞ ብሔረሰብ አስተዳዳሪ አቶ አህመድ ሀሰንን ነው። ሁለቱንም በሙሉ ዘገባ ይዘናቸው እንመለሳለን። በመላው ኢትዮጵያ ከሚገኙ 11 ከተሞች 220 የጎዳና ተዳዳሪዎችን በመሰብሰብ ወደ መደበኛ ኑሮ ለመመለስ እቅድ ተይዞ ስራ መጀመሩን የሰራተኛና ማህበራዊ ጉዳይ ሚኒስቴር አስታውቋል። አስራ አንድ ከተሞችን ከነኚህ በጣም በጣም በችግር ላይ ያሉትን ህጻናት ወደ ሀያ ሁለት ሺህ የሚሆኑ ሀያ ህጻናትን ወደ ማገገሚያ የተለያዩ ክፍሎች ለመውሰድ ከወርልድ ባንክ ጋር በቅንጅት መንግስት ነው የሚሰራው። የሚኒስቴር መስሪያ ቤቱ ቃል አቀባይ አቶ ደረጀ ታዬ ናቸው። ይዘናቸዋል። የኤልያስ መልካ ስንብት ዘገባ አሰናድተናል ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። በቅድሚያ ግን አጠር ያሉ ዜናዎችን እናስደምጣችሁ። እስራኤል ውስጥ በሚኖሩ ኤርትራውያን ጉዳይ ጠቅላይ ሚኒስትር አብይ ከአቻቸው ከቤንያሚን ኔታንያሁ ጋር የተነጋገሩት ነገር የለም ሲል የኢትዮጵያ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የእስራኤልን ጠቅላይ ሚኒስትር የጠቀሰው ዘ ታይምስ ኦፍ እስራኤል ጋዜጣ ኢትዮጵያው መሪ ኤርትራውያንን ወደ ሀገራቸው በመመለስ ሂደት ለማገዝ ተስማምተዋል ሲል መዘገቡ ይታወሳል። ከጠቅላይ ሚኒስትር አብይ ጽህፈት ቤት የተገኙ ምንጮች ግን ይህን ዘገባ አስተባብለዋል። ዘገባው የእስክንድር ፍሬው ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የተወካዮች ምክር ቤት አፈጉባኤዋ ናንሲ ፔሎሲን በከባድ ወንጀሎችና ጥፋቶች በክህደትም ወንጀልም ጭምር ተጠያቂ ናቸው ሲሉ ተናገሩ። በዲሞክራቶች የሚመራው የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዚዳንቱ ላይ የከፈቱትን ምርመራ ቀጥለዋል። ፕሬዚዳንቱ ትናንት ምሽት በትዊተራቸው አፈ ጉባኤ ፐሎሲ ተጠያቂ ናቸው ያሏቸው ወንጀሎች በሕገ መንግሥቱ አንድም ፕሬዝዳንት ከሥልጣን ለማስወገድ የሚያበቁ ወንጀሎች ናቸው። ፕሬዚዳንቱ አፈጉባኤው የምርመራውን ሂደት እንዲመሩት ኃላፊነት በሰጧቸው በተወካዮች ምክር ቤቱ የስለላ ኮሚቴ ሊቀ መንበር ዲሞክራቱ ኮንግረስማን አዳም ሼፍ ላይ ነቀፋቸውን አጠናክረው ቀጥለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አሜሪካውያን ኃይሎችን ከሰሜን ሶሪያ ለማስወጣት ያደረጉት ትክክለኛ ውሳኔ ነው በማለት እየተከራከሩ ናቸው። የዩናይትድ ስቴትስ ኃይሎች መውጣት ከእነሱ ጋር በህብረት ሆኖ የሚዋገውን በኩርዶች የሚመራ የሶሪያ ዲሞክራሲያዊ ኃይሎች ለአደጋ ያጋልጣል፣ ጸረ የእስላማዊ መንግስት ቡድኑ ጦርነቱን ይጎዳል ተብሎ ተነቅፏል። ከነዚህ ማለቅ የሌላቸው ትርጉም አልባ ጦርነቶች ውስጥ መውጫችን ወቅቱ አሁን ነው። ብዙዎቹ ጎሳዊ ጦርነቶች ናቸው። ወታደሮቻችንን ማስወጣት አለብን። የምንዋጋው የራሳችንን ጥቅም ለማስጠበቅ የሚጠቅመንና የምናሸንፍበት ከሆነ ብቻ ነው ብለዋል። ሚስተር ትራምፕ ማልዶ ባወጡት የትዊተር ጽሁፋቸው ቱርክ፣ አውሮጳ ሶሪያ፣ ኢራን፣ ኢራቅ፣ ሩሲያና ኩርዶች ሁኔታውን ገምግመው በየመንደሮቻቸው የያዟቸውን የአይሲስ ምርከኞች ምን እንደሚያደርጓቸው መወሰን አለባቸው ያሉት ፕሬዚዳንት ትራምፕ እኛ በሰባት ሺህ ኪሎ ሜትር ርቀን ነው ያለነው። አጠገባችን ዝር ቢሉ እንደ መሰሳቸዋለን ብለዋል። አድማጮች ለአሁን ያሉን አጫጭር ዘገባዎች እነዚህ ናቸው። ዘርዘር ወዳሉት ዘገባዎች እንሻግራለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለት ርዕሳችን እንሻግራለን። ትላንትና ና ከትላንት በስቲያ በሰሜን ሸዋ ዞን የፍራታ ና ግድም ወደዳ አጣዬ አካባቢ ና በኦሮሞ ብሔረሰብ ዞን አጎራባች ቀበሌዎች ተፈጥሮ የነበረው ውጥረት እየተረጋጋ መምጣቱን የጸጥታ ኃይሎች ና ህብረተሰቡ ገልጸዋል። የወረዳው አስተዳደር ና ጸጥታ ጽህፈት ቤት ኃላፊ ተኩሱን የሚተኩሱት መትረየስ ና አልመመች መሳሪያ የያዙ ታጣቂ ናቸው ማለታቸውን ጠቅሰን ከትላንትና ና ከትላንት በስቲያ ከምሽቱ ሶስት ሰዓት በተላለፈው ፕሮግራማችን ማስተላለፋችን ይታወሳል። ለአሜሪካ ድምጽ አስተያየታቸውን የሰጡ በወረዳው የካራ ቆሬ አካባቢ ነዋሪዎች ውጥረቱ እንዲያገረሽ የሚያደርጉ አዝማሚያዎች ስለሚስተዋሉ በአካባቢው አስተማማኝ የጸጥታ ኃይል እንዲሰፍር ጠይቀዋል። በሌላው የወረዳ ክፍል በማጀቴ አካባቢ ዛሬ ማለዳም የጥይት ድምጽ መሰማቱን መረጃዎች ያስረዳሉ። መስፍን አራጌ ተከታዩን ዘገባ አሰናድቷል። የኤፍራታና ግድም ወረዳ ፖሊስ ጽፈት ቤት ኃላፊ ኢንስፔክተር ምናሴ ሸዋቅና በአጣዬ ዙሪያ ይሰማ የነበረው ተኩስ መቆሙንና አንፃራዊ የመረጋጋት መስፈኑን ጠቅሰዋል። አሁን አጣዬና አካባቢው የተረጋጋ ነው። አሁን ተኩስ የለም። ግን ያው ሕብረተሰቡ ከአሁን አሁን ይፈነዳል፣ ይተኮሳል በሚል ትዱስ ጋት አለ እና ደግሞ ወደ ማጀትም አካባቢ ትንሽ ተኩስ አለ የሚባል ነገር አለ እ ስለሚርቀን እሱ ብዙ ማረጋገጥ አልቻለም። ወደ ማጀቴ ደውዬ ያገኘኋቸው ነዋሪ ጠዋት ገደማ የጥይት ድምጽ በርቀት ይሰማ እንደነበር ነበር አረጋግጠውልኛል እ ጠዋት ላይ ጀምረው ነበረ። አሁን ያው ዝም ብሎ ያለ ማለት። የት አካባቢ ነበረ የተተኮሰው? ሞሎ አካባቢ ነው። ከማጀቴ ከከተማው ይርቃል። ሞሎ አዎ፣ ቢያንስ ሶስት ኪሎ ሜትር አራት ኪሎ ሜትር ነው። ብዙ ቆየ የተኩሱ አቆየም? የለም፣ የተወሰነ አንድ ሁለት ሶስት ደቂቃ ያህል ዝም ብሎ ዝናቡ ወደ ጀነራል ምንናገባለምን ምንትናለ አሁን፣ ህብረተሰቡ የንግድ ልውውጡ የሱቅ ቀጥሏል። አዎ፣ ዛሬ ዝም ብሎ እየሰራ ነው። ገበሬው ምኑ ዋለውር በትናንቱ ዘገባችን በተለይ የንግድ ሱቆች መዘጋታቸውን ጠቅሰን ነበር። ኢንስፔክተር ምናሴ የዛሬው እንቅስቃሴ ከትናንቱ የተሻለ ነው ሲሉ ያረጋግጣሉ። ዛሬ ሱቆችም ብዙ የተዘጉ አለ? አይመስለኝም። ሁሉም ላይጀምር ይችላል ስራ፣ ግን ከተማው ሙሉ በሙሉ እንደዛ ተዘግቷል ማለት አይቻልም። በአንጻሩ አሁንም ህዝቡ ከስጋት ነጻ አይደለም፣ በርካታ ሱቆችም እንደተዘጉ ነው የሚሉም አልጠፉ። ከተማ አሁን ጠጥ ያለ ነው፣ ግን መኪኖች አሁን ያልፋሉ መስመሩ ደህና ስለሆነ መለለሳሉ እንጂ ብዙ ለስራ የተነሳሳ ሰው የለም። አንተ በምትኖርበት አካባቢ የተከፈተ በሌላ በኩል በካራ ቆሬ አካባቢ የሚገኙ ነዋሪዎች የጸጥታ ስጋት ስላለብን አስተማማኝ ኃይል በአካባቢው ሊኖር ይገባል ሲሉ ጠይቀዋል። ልዩ ኃይልም ወታደሩም ያለው አጣዬ አካባቢ ብቻ ነው። በእኛ ጋር ያው ህብረተሰቡ ብቻ ነው ያለው። ባለፈውም የደረሰበት አደጋ ስለሆነ ብዙም አቅሙ የለው በአሁኑ ሰዓት እና ከመንግስት በኩልም የሚደረግ ከለላ ነገር እስካሁን የለም። ማን ነው የእናንተ ዞን አሁኑ ልዩ ቀበሌ ካራ ጦር ሜዳ ምንም ይሄ ሰርቪስ አይሰጥም፣ ዝግ ነው። መኪና ያልፋል። አሁን መኪና ሲያልፍ ተሰማኝ ብዬ ነው መኪና ያልፋል። አይ የንግድ ተቋማቶች ዝግ ናቸው። ኢንስፔክተር ምናሴ ለዚህም ምላሽ አላቸው። መረጃ አለን፣ ጠዋት ላይ የደረሰ መረጃ ነው። ለመከላከያ ሪፖርት ደርሷቸዋል፣ ማጀትም ገብተዋል። እዛ አካባቢም ሰራዊት እንደሚያሰማሩ ነው ገለጹልን። በሁለቱ አጎራባች ዞኖችና ወንድማማች ህዝቦች መካከል ተፈጠረ ስለተባለው ግጭት የሁለቱንም ዞኖች ዋና አስተዳዳሪዎች በስልክ አናግሬያቸው ነበር። ተፈራው እንደማገኘው ነው የሚባለው፣ የሰሜን ሸዋ ዞን ዋና አስተዳዳሪ ነው። በቅርቡ በሰሜን ሸዋ እና በኦሮሞ ብሔረሰብ አስተዳደር ዞኖች በሚገኙ አካባቢዎች የውጥረቱ ምክንያት ይታወቃል። በሁለቱ አጎራባች ዞኖች አካባቢ ያለው ችግር በነገራችን ላይ ይሄ ለሶስተኛ ጊዜ ነው በዚሁ አካባቢ ተመሳሳይ ጥቃት ሲፈጸም። ዋናው ጉዳይ ያው የአማራ ክልልን የትርምስ ማዕከል ለማድረግ የሚፈልጉ ወገኖች ይህንን አካባቢ እንዳንድ ፖቴንሺያል ኤሪያ እየተመለከቱት ነው አሁን ያለው መነሻው አካባቢ ላይ ቋሚ የጸጥታ ችግር ስላለ ይህን የጸጥታ ችግር እና የሕብረተሰቡን ሰላምና ደህንነት ማስጠበቅ ስላለበት፣ ሁለቱም ዞኖች የአማራ ክልል መንግስት የሚያስተዳደራቸው አካባቢዎች በመሆናቸው የአማራ ክልልን ህዝቦች ሰላምና ደህንነት የሚጠብቅ የአማራ ክልል ልዩ ኃይል ፖሊስ በአካባቢው አለ። ነገር ግን ወደ የሚኖሩበት ካምፕ አካባቢ ማንነቱ ያልታወቀ የጥየት አካባቢ ማለት ነው አጣያ አካባቢ ማለት ነው እና እዛ አካባቢ በነገራችን ላይ እነዚህ አምስቱ ኪሎ ሜትር በግራም በቀኝም ዋናው መንገድን ተከትሎ ከአሁን በፊት በተፈጠረው ችግር ምክንያት መሳሪያ ይዞ መንቀሳቀስ እንደማይፈቀድ ተገልጾላቸዋል ይታወቃል። ነገር ግን በማን አለብኝነት ማንነቱም አይታወቅም፣ እነዚህን ሁኔታዎች ጥሶ እዛ አካባቢ ላይ ሙሉ ትጥቅ ይዞ ይመጣል። ማንነቱን ሲጠየቅና እንዲቆም ሲያደርጉም መቆምም ማንነቱንም ለማሳወቅ አልፈለገም። ይልቁንም ተኩስ ይጀምራል። እዛ ራሱን በመከላከል ልዩ ኃይሉ ምላሽ ሰጥቷል። በዚህ ምክንያት አንድ ታታቂ ሲመጣ በሱ ምክንያት የተነሳ መቆጣት ነው። እንዲህ አይነት ነገር መነሻ ሆነ የሚባል ካሁን በነበረው ግጭት ወደ አምስት የሚሆኑ የሰዎች ጠፍቷል። የመቁሰል አደጋም አለ። ምን ያህል ይሆናል የሚለው ያለቀለት መረጃ ሲደርሰን እንዲጻ እናደርጋለን። የሞቱት ሰዎች ከየት አካባቢ እንደሆኑ ይታወቃሉ። ከሁለቱም ወገን ይሞታል። ለጊዜው ያለው መረጃ በዚህኛው ወገን ያሉት ናቸው። እነዚህ ከሰሜን ሸዋ በኩል ችግሮች በተለያዩ አጋጣሚዎች በተለያዩ ሁኔታዎች ብቅ ይፈቀድል ብያሉ የሰው ህይወት መጥፋት፣ የንብረት ወድመት ምክንያት እየሆኑ ነው እና ችግሩን በዘላቂነት ለመፍታት አቀዳችሁት ነገር አለ። የኦሮሞ ህዝብና የአማራ ህዝብ ካአሁንም በነበረው ወደፊት በሚኖረው እንቅስቃሴ ውስጥ አብሮ መኖር የሚፈልግ እና እየኖረ ያለ ህዝብ ነው። የህዝቦቹ ለማስመሰል ተሰራ እንጂ የሁለቱ ህዝቦች መሰረታዊ አጀንዳ ሆኖ አይደለም ግጭት። ትናንትም አብረው የኖሩ ናቸው። ዛሬም አብረው የሚኖሩ ወደፊትም አብረው የሚኖሩ ከእነዚህ ሁለት ህዝቦች ውጪ ማንም በአደጋም ጊዜ በችግርም በደስታም ጊዜ ሊደርስላቸው የሚ የሚችል የለም። ነገር ግን የእነዚህን አይነት ህዝቦች እሴት የሚሸረሽሩ አብረው እንዳይኖሩ የሚያደርጉ ፖለቲካዊ ፍላጎት ያላቸው አካላት ናቸው በውስጥ እየበጠበጡ ያሉት። ይህንን በበቂ ማስረጃ ላይ ተመስርቶ አካባቢውን ከእንዲህ አይነት እንቅስቃሴ ነፃ አድርጎ በሰው በሰላም ወቶ የሚኖርበትን እና የሚሰራበትን የአካባቢውን ሰላምና ደህንነት ለማስጠበቅ መስራት የሚገባን እየሰራን ነበር የነበረው። አሁንም ይኸው ነገር ይቀጥላል። አሁን ባለው ሁኔታ በቂ የሆነ የፌዴራል የጸጥታ መዋቅር፣ ፌዴራል ፖሊስ የሚሆን የሀገር መከላከያ ጉዳይ ሰራዊት ከክልል ልዩ ኃይል ፖሊስ አባላት ጋር በጋራ ተቀናይተው እያረጋጉ ነው ያሉት። በቅርብ ጊዜም በቁጥጥር ስር ይውላል ሙሉ በሙሉ። አህመድ ሀሰን ይባላለሁ። የኦሮሞ ብሔረሰብ አስተዳደር አስተዳዳሪ ነ የተወሰነ ችግር ተፈጥሮ ችግሩ ወደ ልሆነ አቅጣጫ እንዳይሄድ እና የባሰ ጉዳት እንዳይፈጠር የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ አባዲራ የኛ አመራሮችን በጋራ አቀናይተን ማህበረሰቡን አዌርነስ የመፍጠር እና የመመለስ ስራዎች ናቸው ስሰሩ የቆዩት አሁንም ይሄንኑ አጠናክረን የቀጠልንበት ሁኔታ ነው ያለ እና የተሻለ ውጤትም እየተገኘ ነው ያለው። ከመከላከያም ጋራ ያለው ቅንጅት እጅግ በጣም ተዋጣለት ነው። የተሻለ ነው። ህዝባዊ ይታ አድርጋቸው ነበረ። ትክክል ነው። ትላንትና የአርጡማ ፉርሲ እና ቆሪሜዳ አካባቢ ያለው ማህበረሰብ ከዚ በፊት በነበረው ክፍተት የተፈጠረውን ሁኔታ ለመቀየር እና የነበረውን አብሮነት ለመመለስ በራሱ ጊዜ የእኛ አመራሮች የማስተባበር ብቻ ስራ ሰርተው፣ ከዛ ውጭ ግን ማህበረሰቡ በራሱ የእርቅ ፕሮግራም ነው የነበረው። ለዛሬውም ትላንትና ለተፈጠረውም ነገር የራሱ ከሆነ በጎ ተጽዕኖ ያሳረፈበት ሁኔታ ያለ። ከሰው ሞት ጋር ተያይዞ የመጀመሪያ ቀን በልዩ ኃይል ተመቶ የሞተ ሰው አለ። ከዛ በኋላ ትላንትናም ጨምሮ እንደዚሁ ልዩ ኃይሉ ጋራ በነበረ ቶክስ ሶስት ሰው ደርሷል፣ ከአሁን ድረስ ማለት ነው። አቶ አህመድ፣ ዘላቂ መፍትሄ ለማምጣት የችግሮች ምንጮች ታውቀዋል ማለት እንችላለን። እሱ በሙሉ እንትን መናገር አይቻልም። አንዳንድ የሚታዩ ክፍተቶች አሉ። እነዛን ክፍተቶች ሁሉም አካላት ለህዝብ ሰላም፣ ለሀገር ሰላም ሲባል ቶላ ማሳሪያ ተደራጅቶ ችግሮቹን መፍታት ይጠይቃል። ከጸጥታ ሟገር ጋር የተፈጠሩ ክፍተቶች አሉ። እሱ እዛ አካባቢ ላይ የነበረውን ነገር ቆም ብሎ አይቶ የት ጋር ነው ችግሩ ያለው የሚለውን ነገር ግምግሙ መፍትሄ መስጠት በጣም እጅግ ወሳኝ ጉዳይ ይሆናል። በመሰረቱ የሀገር ሽማግሌን እያለፈ አባድ ኢራን እኛን አመራር ጥሶ እያለፈ ያለው ከልዩ ሀይሉ ጋር በተፈጠረ ችግር ብቻ ነው። ሌሎች ጉዳዮች ተጣርቶ የሚደረስበት ነው። ከዛ ውጭ ችግር እንዲሰፋ የሚፈልጉ ግለሰቦች ሊኖሩ ይችላሉ። ማህበረሰቡ በራሱ ጊዜ እንዲለያቸው የሚስተካከሉም ከሆነ እንዲያስተምራቸው የማይማሩም ከሆነ ደግሞ ለሕግ የሚቀርቡበትን ሁኔታ የመፍጠር ጉዳይ ክሪቲካል ጉዳይ ነው። ዋጋ የምትከፍለው የሰው ሕይወት ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየደረሰ ያለው። በመላ ኢትዮጵያ ከሚገኙ 11 ከተሞች 220 የጎዳና ተዳዳሪዎችን በመሰብሰብ ወደ መደበኛ ኑሮ ለመመለስ እቅድ ተይዞ ሥራ መጀመሩን የሠራተኛና ማኅበራዊ ጉዳይ ሚኒስቴር አስታውቋል። እቅዱን በተመለከተ የሚኒስቴር መሥሪያ ቤቱን ሕዝብ ግንኙነት ኃላፊ ያነጋገረችው ጽዮን ግርማ ተከታዩን አጠር ያለ ዘገባ አሰናድታለች። አቶ ደረጀ ታዬ የሚኒስቴር መስሪያ ቤቱ የህዝብ ግንኙነት ኃላፊ ናቸው። መስሪያ ቤታቸው በዘጠኝ ክልሎችና በአዲስ አበባና በድሬዳዋ ከተማ አስተዳደር የሚገኙ የጎዳና ተዳዳሪዎችን ዘላቂ በሆነ መንገድ ወደ ቀደመ ህይወታቸው ለመመለስ እቅድ መያዙን ይዘረዝራሉ። በተለያየ ምክንያት ከቤታቸው ተፈናቅለው በጎዳና ላይ የሚተዳደሩ ህጻናት፣ አረጋውያን እና ሌሎች ሌሎች የህብረተሰብ ክፍሎች አሉ። እነኚህ በአስራ አንድ ከተማ ውስጥ መስተዳድሮቹን ጨምሮ ማለት ነው። ዘጠኝ ክልሎች ፕላስ ደግሞ ሁለቱ መስተዳደር አዲስ አበባ እና ድሬዳዋን አካቶ አስራ አንድ ከተሞችን ከነኚህ በጣም በጣም በችግር ላይ ያሉትን ህጻናት ወደ ሀያ ሁለት ሺህ የሚሆኑ ሀያ ህጻናትን ወደ ማገገሚያ የተለያዩ ክፍሎች ለመውሰድ ከወርልድ ባንክ ጋር በቅንጅት መንግስት ነው የሚሰራው። ይሄ ሴፍትኔት ስራዎች አሉ። መንግስት በሚያደርጋቸው ስራዎች እነኚህን ቅድሚያ በማንሳት ወደ ተለያዩ ማዕከላት ምቹ የሆኑትን ደግሞ ወደ ቤተሰቦቻቸው የመመለስ ያ ከመደረጉ በፊት ግን ይሄ የሪሃብሊቴሽን ስራ ይሰራ የተለያዩ ስልጠናዎች በተለያየ ሱስም የተጠመዱ ከሆነ ወይ በተለያየ ነገር ያሉትን እነኝን በማገገሚያ ውስጥ የተለያዩ ስልጠና በመስጠት ወደ ቤተሰብ የሚመለሱትን ቤተሰብ በመመለስ የተለያዩ ድጎማዎችን በማድረግ ትምህርት ቤት፣ ሌሎች ሌሎች ነገሮችን እንዲቀጥሉ ይደረጋል። ሌሎች ደግሞ በተለያዩ ማዕከላት መንግስት በሚያደርገው ስራ ማዕከላቶች አሉ። የተለያዩ ማዕከላቶች በኤንጂኦ የተቋቋሙ ማለት ነው። ማለት ሀገር በቀል ኤንጂኦች ማለት ግለሰቦች ያቋቋሟቸው መንግስት እነኝን አካላቶች በመደ ከጎዳና የማንሳት እና ወደ ህብረተሰቡ የመቀላቀል ስራዎች ከረጅም ጊዜ በኋላ ማለት ነው። እነኚህ ስራዎች ይሰራሉ ማለት ነው። ይሄ ለመጀመሪያ ጊዜ አሁን የተለያዩ ራውንዶች አሉ። አሁን የመጀመሪያው ራውንድ ላይ ሀያ ሁለት ሰው ለማንሳት ታቅዷል። ዴኔ ክስት እንደዚሁ እያለ ሀያ ሁለት ሺ ማለት ነው ነው ተዳዳሪዎችን ሀያ ሁለት ሺ ማለቶት ነው? አዎ ሀያ ሁለት ሺ አዎ፣ እያለ ያው በተለያየ ዙር ከወርልድ ባንክ ጋር እና እንደገና ዩኒሴፍ ሌሎችም አካላቶች እየመጡ ነው። ኢንፋክት ይህንን ትብብር ለማድረግ ይህንን የመስራት ስራ ለመስራት አሁን እቅድ ተይዞ እየተሰራ ነው። እንግዲህ ይሄንን የጎዳና ላይ ወጣቶችን የመሰብሰብ ስራ ከዚህ ቀደምም ሲሰራ ቆይቷል። ወደ ቀደም ህይወታቸው ለመመለስ ጥረቶች እንዲደረጉ እንደነበረ ይታወሳል። አገር በቀል ድርጅቶችን በስፋት ይንቀሳቀሱ ነበር። በተለይ ከአዲስ አበባ ከተማ የጎዳና ተዳዳሪዎችን ሰብስቦ ወደ ወደ የትውልድ ከተማቸው ወዳደጉበት ቦታ የመመለስ ስራ እንዲሁም እንዲሁ አዲስ አበባ ከተማ ላይ ከፍተኛ የሆነ ትልቅ የሙዚቃ ኮንሰርት በአርቲስት ቴዎድሮስ ካሳሁን መሪነት የተዘጋጀ በዛም ከዛም የተገኘው ገንዘብ በማሰባሰብ ለጎዳና ተዳዳሪዎች እንዲውል የሚያደርግ ፕሮግራምም ነበር። ባጠቃላይ በተለያየ ጊዜ እንዲህ ያለ ዝግጅት ሲደረግ ቆይቷል። ነገር ግን እንደውም የወጣቶቹ የጎዳና ተዳዳሪ ወጣቶች ቁጥር ከመጨመር በዘለለ ያመጣው ለውጥ የለም የሚሉ አሉ። ይሄም ደግሞ የወጣቶችን የስርዓት ቁጥር መቀነስ ካልተቻለ ጎዳና ላይ የሚወጡትን ወጣቶች ቁጥር መቀነስ አይቻልም፣ እየሰበሰቡ መልሶ ማስገባት ብዙም ፋይዳ የለውም፣ ገንዘቡን የተያዘውን በጀት ከማባከን ውጪ የሚል አስተያየት የሚሰጡ አሉና የእናንተ መስሪያ ቤት በዚህ በኩል ምን ያቀደው ነገር አለ? ዘላቂነት እንዲኖረው የእናንተ መስሪያ ቤት ምን ለማድረግ አስቧል? አሁን ይሄ ቀደም ሲል የነበረው ቅንጅትና ይሄ ስትራቴጂክ የተነደፉበት ስልቶች ትንሽ በራሱ ትክክል ያልሆኑ ነገሮች ነበሩ። አሁን ግን ዘላቂ በሆነ መልኩ ነው፣ በምን አይነት መልኩ ነው ወደ ወደ ህዝብ ጋር የሚመለሱት? የማይመለሱ ከሆነ ደግሞ መንግስት በራሱ የተለያዩ ስልጠናዎችን ሰጥቶ ይዝን ስራ እስከሚይዙበት አለበለዚያ ደግሞ ከጥቃቅንና አንስ በመቀናጀት የራሳቸውንም ስራ ራሱን የግለሰቦቹ ስራ መስራት እንዳለባቸውና ይሄ ቀድሞ የሰሩ አንዳንድ ክፍተቶች በሚዘጉበት መልኩ ነው እቅድ የተነደፈው። አቶ ደረጀ የዚህ ፕሮግራም እቅድ በደንብ የተጠናና ሰፋ ያለ በመሆኑ በዝርዝር ማብራሪያ ሊሰጡበት ለይደር ቀጠሮ ሰጥተውናል። በተሰጠኝ ቀጠሮ መሰረት አነጋግረናቸው ዘርዘር ያለውን ማብራሪያ ይዘን እንመለሳለን። ኢትዮጵያ ከሰሞኑ አንድ ልዩ የሙዚቃ ሰው አጥታለች። ኤልያስ መልካ ነው። የኤልያስ የሽኝት ፕሮግራም ዛሬ በብሔራዊ ቲያትር ተደርጎ ነበር። የቀብር ሥነ ሥርዓቱም ዛሬ በጴጥሮስ ጳውሎስ ቤተ ክርስቲያን ተከናውኗል። የደንገረመው አጠር ያለመሰናዷ አላት እንደሚከተለው ይደመጣል። ያለፉት ሁለት አስርተ ዓመታት የኢትዮጵያ ሙዚቃ በግጥም እና በዜማ እንዲሁም በቅንብር ብዙ መንገድ መጥቷል። የኢትዮጵያ የሙዚቃ ኢንዱስትሪ ስመ ገናና የሆኑ የተለየ አቀራረብ ያላቸው እንደ ዘሪቱ ከበደ፣ ቴዲ አፍሮ፣ ሀይሌ ሩትስ፣ እዮ መኮንን እና ሌሎችም የሙዚቃ ሰዎችን የተቀበለባቸው ዓመታት ናቸው። ከነዚህና ከሌሎች ታላላቅ የሙዚቃ ስራዎች ጀርባ ታዲያ የሙዚቃ አቀናባሪው ኤልያስ መልካ ስሙ ገኖ ይጠራል። <Sessizuk> so now like I the Zich Alam ኤልያስ መልካ የኩላሊትና የስኳር ህመም ተይዞ ህክምና እየተከታተለ የነበረ ሲሆን መስከረም 24 2012 ዓ.ም ከዚህ ዓለም ላይመለስ በሞት ተለይቷል። እስከ ህልፈተ ሞቱ ድረስ ከሙዚቃ ያልተለየው የጥበብ ሰው አድናቂዎቹና የሙዚቃ አጋሮቹ በብሔራዊ ቲያትር ተገኝተው የሽኝት ፕሮግራም አድርገውለታል ያዳኛለኝ በላይኛው ሀገር በፕሮቴስታንት እምነት ውስጥ ያደገው ኤልያስ ከሙዚቃ ጋር የተዋወቀው ገና በልጅነቱ በቤት ውስጥ በሚደረጉ የጸሎት ፕሮግራሞችና በኳየር ውስጥ መሆኑ ይነገራል። የ11ኛ ክፍል ተማሪ እያለ ወደ ያሬድ የሙዚቃ ትምህርት ቤት ያቀናው ኤልያስ በቼሎ ሜጀርና በፒያኖ ማይነር ከያሬድ ሙዚቃ ትምህርት ቤት መመረቁ ተነበበው የህይወት ታሪኩ ያበሳል። በስራዎቹ ብዛት ልክ መርካት ያልቻለው ኤልያስ በሺ ዘጠኝ መቶ ዘጠና ስምንት ዓ ም ላይ ትንሽ ጊዜ ወስዶ የሙዚቃ አካሄዱ ሌላ መስመር እንዲኖረው ተልሞ አብነት አጎናፍርን፣ ዘሪቱ ከበደን፣ ሚካኤል በላይነህን፣ ሚካያ በኃይሉን፣ ፍቅር አዲስ ነቃጥበብን፣ ኢዮብ መኮንንን፣ ሃይሌ ሮትን፣ ቤሪን፣ ጌቴ አንለይን ማንን ጠርቶ ማንን እንደሚተው እስኪያታክት ድረስ በተለየ የፕሮዳክሽን ደረጃ አዳዲስ ተሰጥዖዎችን ይዞ መውጣቱን ቀጠለ። ይህ ጉዞው እስከ 2010 ዓ ም ድረስ እረፍት አልባ በሆነ የሌት ተቀን ድካም እንቅልፍን አስረስቶ የሰራባቸውን ጊዜያት ያስታውሶናል። ኤልያስ የእነዚህ አልበሞች ሁለንተና ነበር። ግጥሙን ጽፎ ዜማ ደርሶ ሙዚቃውን አቀናብሮ ድምፃውያኑን ለስልቱ በሚስማማ መልኩ ገርቶ ድልምፅ ቀርጾ አዋህዶ መሰል ብቻ ሲቀረው ስራውን አጠናቅቆ ለሙዚቃው አፍቃሪው እንካችሁ እስከሚል ድረስ እረፍት የሚባል አልነበረውም። ኤልያስ በተለያዩ ባንዶች ውስጥም የተጫወተ ሲሆን እስከ ባለፈው ቅዳሜ መስከረም 17 2012 ዓ.ም ድረስ ኤልያስ መልካ በፋና ላምሮት የድምፃውያን ተሰጥኦ ውድድር ላይ በዳኝነት ሲያገለግል ቆይቷል። በሰማይ ዛሬ መስከረም 26 2012 ዓ.ም ከቀኑ 9 ሰዓት ላይ አድናቂዎቹና ቤተሰቦቹ እንዲሁም የሥራ ባልደረቦቹ በተገኙበት በጴጥሮስ ወጳውሎስ ቤተ ክርስቲያን ግብአተ መሬቱ ተፈጽሟል። ሙዚቃ ከነ ሙሉ ክብሯ በኤልያስ ታልፋለች የሚባለት ኤልያስ መልካ በሥራዎቹ ለዘመናት ሲታወስ ይኖራል። የአሜሪካ ድምፅ ሬዲዮ ለአድናቂዎቹና ለቤተሰቦቹ እንዲሁም ለጓደኞቹ መጽናናትን ይመኛል። ከአሜሪካ ድምፅ ሬዲዮ ዋሽንግተን ዲሲ የደን ገረመው። እንግዲህ የኤልያስ መልካን የህይወት ታሪክና ስራዎቹን በተመለከተ በእሁድ ምሽት ሰፋ ያለ ፕሮግራም ይዘን እንመለሳለን። እጅግ አሳዛኝ እንደሆነ እናውቃለን። በሰፊው በእሁዱ ዝግጅት ላይ የምናቀርበው ይሆናል። አሁን ወደ ቀጣዩ መሰናዱ እንሻገር ሁ ቀጣዩ መሰናዷችን የተለያዩ መጠን ያላቸውን ጥቅሎችና ቁሳቁሶች ከላኪ ተቀብሎ ለተቀባይ በፍጥነት የሚያደርስ ከአንድ ስፍራ ወደ ሌላ እንዲሰደድ የተዘጋጀን ጓዝ የሚያንቀሳቀስ አገልግሎት ከሰሞኑ ስራ ጀምሯል። በስልክ ላይ በሚጫን መተግበሪያ አማካኝነት ደንበኞች ማጓጓዣ ተሽከርካሪዎችን ብሎም ጫኝ አውራጆችን በቀላሉ እንዲያገኙ እንዲያግዝ የተነገረለት አገልግሎት ባልደራሱ ይባላል። ሀብታሙ ስዩም አገልግሎቱን ከሚሰጠው ድርጅት የቴክኒክ ዘርፍ ዋና ኃላፊ ጋር አጭር ቆይታ አድርጓል። እንደ አዲስ አበባ ባሉ የኢትዮጵያ ትልቅ ከተሞች ጓዝን በፍጥነት የመሸከፍን ያክል ከአንድ ቦታ ወደ ሌላ የማጓጓዙ ጉዳይ ቀላል አይሆንም። በየሰፈሩ ቃለ መጫንም ለማውረድም በጣም ትልቅ ችግር ነው ያለው። የስራ መኪኖችን ምንፈልጎ ለማግኘት በጣም ትልቅ ችግር ነው ያለው። የሰማችኋቸው አቶ ሶፋንያስ እምቢበል ናቸው። ከተሜዎችን ከመሰል እንግልት ሊያስጥል ይችላል የተባለለትን አገልግሎት በቅርቡ ያስጀምረው ባልደራሱ ሆራይዘን ኤክስፕረስ ድርጅት የቴክኒክ ዘርፍ ኃላፊ ናቸው። የአገልግሎቱም ስም ባልደራሱ ይሰኛል። ባልደራሱ አገር በቀል ድርጅት ነው። የተገላ አገልግሎትን ከአንድ ቦታ ወደ አንድ ቦታ ለማድረስ የተቋቋመ ድርጅት ነው ማለት ነው። ያው ሲስተሙ ማንኛውንም በሕግ የሚፈቀዱ ነገሮችን ከአንድ ቦታ ወደ አንድ ቦታ ያደርሳል። ቤት እንኳን የሚለውጥ ሰው ካለ በፈጠርነው ነው ሲስተም መሰረት ጫኝና አውራጅ ብለን የጨመርናቸው ሰዎች አሉ። እነዛ ጫኝና አውራጆች ሲስተሙ ላይ ስራ እንዳላሳውቋቸው ሄደው ከአንድ ቦታ ወደ አንድ የሚጭኑት ይጭናሉ፣ ያወርዱትም ያወርዳሉ። መኪና የሚያደርሰውም ከአንድ ቦታ እስከሚደርስበት ቦታ ድረስ ያደርሳል ማለት ነው። አብዛኛው ነገሩን ቀለል ተደርጎ ያለ ጭቅጭቅ በተሰጠው ታሪፍ መሰረት ብቻ ሂሳብ እንዲከፈል የሚደረግበት ሁኔታ ነው ያለው። ባልደራሱ በአምስት ቋንቋዎች የሚሰራ መተግበሪያ አለው። መተግበሪያውን ከአቅጣጫ ጠቋሚ ስርዓት ወይም ጂፒኤስ ጋር በማቆራኘት ጓዛቸውን ለማንቀሳቀስ የሚፈልጉ ደንበኞች ሊያጓጉዙላቸው ከሚችሉ የተሽከርካሪ ባለንብረቶች ጋር እንዲገናኙ ይሆናል። የአገልግሎት ክፍያው ዕቃው በተጓጓዘበት ርቀት ልክ ይሰላል። በሞተር ብስክሌቶች ለሚላኩ ዕቃዎች ደንበኞች በኪሎ ሜትር አስር ብር ይከፍላሉ። ዕቃ ጫኝ መኪና የሚያስፈልጋቸው ጓዞች እንዲንቀሳቀሱላቸው የሚፈልጉ ደግሞ ከ20 ብር ጀምሮ በኪሎ ሜትር ይከፍላሉ። የጫኝና አውራጅ የዋጋ ተመን በጓዙ ክብደት ይወሰናል። የጫኝና አውራጅ ነገር ከተነሳ ይቀር በቆየው አሰራር ጓዞችን የመጫንና ማውረድ አገልግሎት ሲሰጡ የነበሩ ወጣቶች እጣ በአዲሱ አገልግሎት ምክንያት ምን ይገጥመው ይሆን ብሎ መጠየቅ አይቀሬ ነው። የራሳችንን ሰዎች ፈጥረን አይደለም እንዲጭኑና እንዲያወርዱ ያደረግ ነው ሲስተሙ መንግስት ያደራጃቸዋል በየቀበሌው እነሱን በማሰልጠን ምክንያቱም እቃ ከማንሳት ጀምሮ ያው የሰውነት እንትናችን ላይ ያሉትን የሰውነታችን የመሸከም አቅም ላይ አገናዝበን አሰልጥነን ወደ ሲስተሙ ያስገባናቸው ራሳቸው ሲሰሩ የነበሩትንም ነው ወደ ሲስተም የከተት ነው ሌሎችም እንደ ስራ ፈጠራን የከተትናቸው ማለት ነው ስለዚህ እነሱን እንጀራ ይዘጋል ብዬ አልገምትም በመኪናም በመጫነም ደረጃ ኦልሬዲ የሚጭኑ ሰዎች አሉ። እነሱን ወደ ሲስተም ምክንያቱም ቆመው ወረፋ ሲጠብቁ ከሚውሉ በሲስተም በመታገዝ በቀላሉ ስራን እንዲሰሩ እንዲያገኙ ነው ያደረግናቸው። ባልደራሱ በአጭር የስራ ዘመኑ ሰማንያ ጓዞችን ከአንድ ስፍራ አንስተው እግረ መንገዳቸው ለተቀባይ በማስረከብ አገልግሎት ለተሰማሩ ግለሰቦች እንዲሁም ከመቶ ሀምሳ በላይ ለሆኑ ከቤት ቤት እየዞሩ ጥቅሎችን ለሚያደርሱ የሞተር ብስክሌተኞች የሥራ ዕድል መፍጠሩን አቶ ሶፋንያስ እምቢበሉ ነግረውናል። እንግዲህ ሀብታሙ፣ የዛሬው የጋቢና ቪ ዝግጅታችን በዚህ እናጠናቅ። አንድ የሙዚቃ ምርጫ አዘጋጅተዋል። አው በኤልያስ መልካ የተቀናበረ የኩኩ ሰብስቤ እምባዬ የተሰኘውን ሙዚቃ እያሰማናቸው እንሰናበታለን። አብረውን ስለነበሩ እናመሰግናለን። ደናደሩ So she will me. Sagallai americati.